በትግራይ ክልል በተለያዩ ወንጀሎች ተጠርጥረው ክሶቻቸው በመታየት ላይ የነበሩ ተከሳሾች ክሶቹ መቋረጣቸው ተነግሯል። የሶስት ተከሳሾች ግን እንደሚቀጥል የትግራይ ክልል ፍትሕ ቢሮ ኃላፊ አቶ አማኑኤል አሰፋ ትላንት በሰጡት መግለጫ አስታውቀዋል። አለም ፍስሐ ከመቀሌ ተጨማሪ አለው። የኢህአዴግ ስራ አስፈጻሚ ኮሚቴ በኢትዮጵያ እያጋጠሙ ያሉ ያለመረጋጋት ችግሮች መነሻ በማድረግ ለአገሪቱ የተሻለ ሰላምና መረጋጋት ለመፍጠር በተለያዩ ክልሎች በወንጀል ተጠርጥረው የተያዙትና የተከሰሱትን ሰዎች ክሳቸው እንዲቋረጥ መወሰኑ ይታወቃል በዚህ መሰረት ሐምሌ 2009 ዓ ም በትግራይ ስተድን በተፈጠረው ግርግር ተጠርጥረው የተያዙት 16 ተከሳሶች ህዳር 24 2010 ዓ ም በወልዲያ በተፈጠረው ችግር በስሜት ተነሳስተው ወደማያስፈልግ ተግባር ገብተው ንብረት በማውደም የተከሰሱት 17 ተጠርጣሪዎች በተለያዩ የህንጣሎ ዋጅራት ወረዳ ከተሞች በነበረው አለመረጋጋት ተይዘው የነበሩ ወጣቶችና በህዳር 29ና 30 2010 ዓ ም በአዲግራት ዩኒቨርሲቲ በተፈጠረው ግጭት ተጠርጥረው የተያዙ 36 ክሳሶች በጠቅላላ ከ83 ተጠርጣሪዎች የ80ዎች ክስ ተቋርጠዋል ተባለ። የተቀሩት 3 ተጠርጣሪዎች ክስ አልተቋረጠም። የዚህ ምክንያት የፍትህ ቢሮ ኃላፊው አቶ አማኔል ስፋት ይገልጹ እቶም ሰለስተ ምስ ህይወት ምጥፋዕን አካል ምጉዳልን ዝተኣሳሰር ዝተአሳሰር ስለዝኾነ ክጸንሑ ሰውስቱ ከህይወት መጥፋትና አካል ከመጉደል ጋር የተያያዘ ስለሆነ እንዲቆዩ 36 ግን በዚህ በተቀመጠው መመዘኛ ሟልተው ስለተገኙ ከፌዴራል ጠቅላይ አቃቢ ህግ ጋር በመረዳዳት ክሳቸው እንዲቋረጥ ተደርገዋል። አቶ አማኑኤል በመቀጠል የትግራይ ፍትህ ቢሮ የኢህአዴግ ስራ አስፈጻሚ ኮሚቴ ባሳለፈው ውሳኔ መሰረት ክሳቸው ለመቋረጥ መመዘኛ ያሟሉ ተጠርጣሪዎች ከፌዴራል ጠቅላይ አቃቢ ህግ በመረዳዳት እርምጃው እየተወሰደ መሆኑን ይገልጻሉ። በኢህአዴግ ስራ አስፈጻሚ ኮሚቴ የተወሰነው የተጠርጣሪዎች ክስ መቋረጥ በትግራይ ክልል ተግበር ላይ አልዋለም ብለው የተለያዩ ወገኖች ሌሎች የሚሰጡት መረጃ ስህተት መሆኑን አቶ አማንኤል ጨምረው ይገልጣሉ። አረና ትግራይ ለፍትህና ዲሞክራሲ ባለፈው ሳምንት ባወጣው መግለጫ የተጠርጣሪዎች ክስ መቋረጥ በትግራይ ክልል ተፈጻሚ አልሆኑም ሲል በመግለጫው እንዳወጣ ይታወቃል። አለፍታ ተመቀለ